አዲስ አበባ የተለያዩ አካባቢዎች ተይዘው ወደ ጦር ላይ ወታደራዊ ማሰልጠኛ ተወስደው የነበሩ ወጣቶች መለቀቃቸውን የአዲስ አበባ ፖሊስ ኮሚሽን ዛሬ አስታውቋል። ዛሬ የተለቀቁት 1174 ወጣቶች በቁጥጥር ስር የዋሉት ከጸጥታ ችግር ጋር ተያይዞ እንደነበርና የተሰጣቸውን ስልጠና ማጠናቀቃቸውን ኮሚሽኑ ለሀገር ውስጥ መገናኛ ብዙሃን በሰጠው መግለጫ ገልጿል። ወጣቶቹ ዛሬ እንደሚፈቱ ቀደም ሲል ገልጾ የነበረው ፌዴራል ፖሊስም ሆነ የአዲስ አበባ ፖሊስ የባለው ስልጠና ወደ ጦላይ የተወሰዱት ወጣቶች ቁጥር 1204 እንደነበረ ቀደም ሲል አስታውቆ ነበር። ጠቅላይ ሚኒስትር አብይ አህመድ ዛሬ ለፓርላማው በተናገሩበት ወቅት የእነዚሁኑ ወጣቶች ጉዳይም አንስተው ነበር። ወደ ጽዮን ልመልሳችሁ። በአዲስ አበባ ከተማ ከመስከረም ሁለት እስከ ስምንት ድረስ ባለው ጊዜያት ከተለያዩ ቦታዎች ታስረው ወደ ጦላይ ወታደራዊ ካምፕ ተወስደው የነበሩት ወጣቶች በዛሬው እለት መለቀቃቸውን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ኮማንደር ፋሲካ ፋንታ 1174 የሚሆኑ ወጣቶች ዛሬ መለቀቃቸውን ገልጸው ከነዚህ ውስጥ 30 የሚሆኑት በማህበራዊ ችግር ምክንያት ቀደም ሲል ይወጡ ናቸው ብለዋል። እንደ ሀገር ውስጥ መገናኛ ብዙሀን ዘገባ ተጠርጣሪዎቹ ዛሬ ተለቀው በተሽከርካሪዎች ወደ አዲስ አበባ ተመልሰዋል ብለዋል። እነዚህ ወጣቶች ከእስር እንዲለቀቁ ለሶስት ቀናት በማህበራዊ ሚዲያ ዘመቻ መደረጉን የዓለም አቀፉ የሰብአዊ መብት ተቋማት ድርጅት አምነስቲ ኢንተርናሽናል ስሩ ህገ ወጥ ነው ማለቱን ጠቅሰን ከትላንት ወዲያ መዘገባችን ይታወሳል። ጦላይ የሚገኙ ወጣቶችን በተመለከተ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልና የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ ቁጥራቸው 1204 ነው ሲሉ ለአሜሪካ ድምጽ መግለጻቸው ይታወሳል። በዛሬ ዕለት ለህዝብ ተወካዮች ምክር ቤት ሪፖርት ያቀረቡት ጠቅላይ ሚኒስትር አብይ በበኩላቸው ስለ እነዚህ ወጣቶች ማብራሪያ ሰጥተዋል። የነበሩትን ቅሬታዎች የተቃዋሚ የፖለቲካ ፓርቲዎችም ሰዎችም ይህንን ማንሳታቸውን በእስር ላይ የሚገኙ ወጣቶችን ቢሮ ድረስ አስጠርተው ማነጋገራቸውን፣ የፖሊስንም ሪፖርት መመልከታቸውን ገልጸዋል። አያይዘውም በፖሊስ በኩል ምንም አይነት ስህተት የለም፣ ሁሉም ወጣቶች ወንጀለኛ ናቸው ብለው እንደማያምኑም ተናግረዋል። የተያዙ ሰዎች ሁሉም ወንጀለኛ ናቸው፣ አንድም ሰው ወንጀል የሌለበት የለም፣ አጣርተን ነው የያዝነው የሚል ትምኪት ነው የለኝም ምክንያቱም ያለንን ሲስተም እናውቀዋለን። ያለን ሲስተም አጥርቶ የመያዝ ብቃቱ የደከመ ብቻ ሳይሆን ልምምዱም አናሳ ስለሆነ ደምሮ የሆኑ ሰዎች ይዞ ሊሆን ይችላል። እነዛ ሰዎች መጥተው ካነጋገሩኝና መረጃ ካገኘው በኋላ ታንጀብል የሆነ የተረጋገጠ ማስረጃ ያለባቸው ሰዎች ለፍርድ እንዲቀርቡ፣ አብዛኛው ግን ሳያቅ በስሜት ትናንሽ ብሮሱ የተቀላቀለው ደግሞ የተወሰነ ስልጠና ተሰጥቶት እንዲለቀቅ ነበር። አቅጣጫ የተቀመጠው። በዚህ ሂደት ውስጥ የተጎዱ ወጣቶች፣ ካላግባብ የታሰሩ ወጣቶች አስርም መቶም ሀምሳም ካሉ የለውጥ አካል አድርገው ማሰብ አለባቸው። በየቀኑ በህይወታችን ተወራርደን ነው ለውጥ እየመራን ያለን ነው። አልጋ በአልጋ የሆነ ጉዞ አይደለም። ለውጥ በየቀኑ በምናደርገው እንቅስቃሴ ከውስጥም ከውጭም አደገኛ ሁኔታዎች እያጋጠሙን። ህይወታችንም ጭምር ቢሆን ሰጥተን ለውጡን ማስቀጠልና የኢትዮጵያን አንድነት ማረጋገጥ አለብን በሚል እሳቤ ነው የሚሰራው። ይህን አውቆ ወጣቱ የተቀበለው መከራ የተቀበለው ችግር ካለ ለለውጡ የከፈለው ዋጋ አድርጎ ማሰባለ ጠቅላይ ሚኒስትር አብይ አህመድ ባለፉት አራት ወራት ብቻ ከ1700 ሰዎች በላይ በቁጥጥር ስር እንደዋሉ ጠቁመው ከእነዚህ ውስጥ ከ1ሺ በላይ የሚሆኑት በደቡብ ክልልና ሀዋሳ ከ300 በላይ ደግሞ በቡራዩ መሆናቸውን ተናግረዋል። ከ80 በላይ በአዲስ አበባ እንዲሁም በሌሎች አካባቢዎች ላይ በወንጀል ድርጊት ላይ ተሰማርተው የነበሩ ሰዎች በቁጥጥር ስር መዋላቸውንም ጠቅላይ ሚኒስትር አብይ በዛሬው ዕለት ተናግረዋል። መንግስት በአሁኑ ወቅት በአዲስ ባቀዳቸው ስራዎች ወጣቱን በስፋት ተጠቃሚ ለማድረግም እየሰራ መሆኑን ገልጸዋል።